እንደምናመሸሽ፣ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ቅዳሜ ሚያዚያ 15 2008 ዓ ም መገንያ ራዳ ልጅ አይጠጣም በጾም ሁለት ወር አይደርስም። ከደጀ ሰላም አስሮሩን ለአንተ ትተናል። ሁለት ወሩን ለእኛ ይበቃል ብለናል። ለነፍስ መዳኛ በእርግጥም ይበዛል። መገንያ ራዳ ልጅ መገኑን አይጠጣም በጾም ሁለት ወር አይደርስም ጨርሶ። ከደጀ ሰላም ሁለት ወሩን ለአንተ ትተናል። አስሮሩን ለእኛ ይበቃል ብለናል ጌታ ሆይ ለነፍስ መዳኛ። ይትስክር ይትስክር ይትስክር ስለሚል መጽሐፉ መዝናናት ይገባል በወጉ በየምዕራፉ ዳዳ ዘዳይ ዳዳዳ፣ ቀልድ ነው። ንጉሴ ዘአፈሊቅ ነው የምትሰሙት። በጥቂቱ ስለ በገና የምንነጋገራለን። ስለ አሳም አዎ፣ ስለ አሳም እንጨዋወታለን። ይበላል ወይስ አይበላም? ጥቂት ጊዜ ካገኘን ደግሞ የአሜሪካን ፕሬዚደንታዊ ምርጫ ትንቅንቅ እንመለከታለን። ኬቪ ካሚኒ እሱም ኮንሰርቲቭ ነው፣ ብዙ ነገር ኤክስፐክት ልታደረግ አትችልም። ግን በብዙ ነገር ድሃን ምናምን የሚረዳ ነገሮችም ያድርጓል በሀገሩ ውስጥ ገቨርነር በነበረበት ጊዜ ቀኝም ቢሆንም ቅሉ በምንም በሰማ ሰማይና ምድር ከነዚህ ከሁለቱ ስለሚሻል እሱ ከክሊንተን ጋር ከተወዳደረ ዜሬ ቻንስ በቃ ክሊንተን እንደምትሸነፍ ማለት ነው ዶክተር ጳውሎስ ሚልኪያስ የፖለቲካ ሳይንስ ጠቢብ ናቸው ይመለሳሉ ለመሆኑ ኢንተርኔት ነጻ ቢሆን ምን አለ አቅሙ ለሌለው ሰብሲዳይዝ ለሚደረግበት መንገድ ተደርጎ ቢሰራ ሞር አክሴሰብሊቲ ሊኖረው ይችላል አቶ ተሻገር ተስፋዬ በካሊፎርኒያው ሲሊኮን ቫሌ የሶፍትዌር መሐንዲስ ናቸው ዜናውን አዳምጣችሁ ስትመለሱ ሁሉንም ይዤ ጠብቃችኋለሁ። ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ሶሎሞን አባተነኝ የማስተናግዳችሁ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ንዝለቅ። እንዲያው አንኳር አንኳሩን ለማሰማት ያህል እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሱዳን ምዕራባዊ ዳርፉር ግዛት ያሉትን አምስት ክፍላት ሀገር አንድ ለማድረግ በተካሄደው ውሳኔ ህዝብ 98 ከመቶ መራጮች መቀላቀሉን አልደገፉም። የዳርፉር ረፈረንደም ኮሚሽን ዋና ኃላፊ ኦማር አሊ ጃማ በትላንትናው ዕለት እንደተናገሩት ከጠቅላላው የዳርፉር 3 ሚሊዮን 500 ሺ ህዝብ 3.2 ሚሊዮን ያህሉ ድምፅ ሰጥቷል። ውሳኔ ህዝቡን የአረብ ሊግና የአፍሪካ ህብረትን ጨምሮ ዓለም አቀፍ ታዛቢዎች ተከታትለውታል። አካባቢውን አንድ ማድረጉ ለህዝቡ ተጨማሪ ነጻነት ያጎናጽፋል ብለው የሚያምኑ ዋነኞቹ አማጽያንና ተቃዋሚ ቡድኖች ግን የካርቱም መንግሥት የምርጫውን ውጤት ይቀይራል ሲሉ በመክሰስ በምርጫው አልተሳተፉም። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ በጀርመን የኢንዱስትሪ ከተማ በሃኖቨር ከቻንስለር አንጌላ መርክል ጋር ተገናኝተው ስፋት ባላቸው ጉዳዮች ላይ ተነጋግረዋል። በኦባማ የሁለት ቀናት ጉብኝት ወቅት በሚካሄዱ ውይይቶች የብሪታንያ የፈረንሳይና የኢጣሊያ አቻዎቻቸው ይሳተፋሉ ተብሏል። ፕሬዚደንት ኦባማና ቻንስለር ሜርክል ጋዜጣዊ መግለጫ በጋራ ከሰጡ በኋላ በዓለም ትልቁ ነው የተባለውን የሃኖቨር የኢንዱስትሪ ቴክኖሎጂ ንግድ ኤግዚቢሽን መርቀው ከፍተዋል። ኤግዚቢሽኑን 6500 አምራቾች ከሰባ ሀገሮች ለመጡ ሁለት መቶ ሺህ ሰዎች ያስጎበኛሉ ብለው እንደሚጠብቁ አዘጋጆች ይናገራሉ። በሌላ ዜና ፕሬዚደንት ባራክ ኦባማ ወደ ሶሪያ እግረኛ የአሜሪካ ወታደሮችን እንደማይልኩ አስታውቀዋል። የሀገሪቱን ችግሮች ለመፍታት ወታደራዊው መንገድ ብቻ አማራጭ መሆን የለበትም ሲሉ አስረድተዋል። ዩናይትድ ስቴትስ እና ብሪታንያ የባሻር አል አሳድን መንግሥት ለመጣል እግረኛ ወታደሮቻቸውን ከላኩ ትልቅ ስህተት ይፈጽማሉ ሲሉ ኦባማ ከቢቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ አብራርተዋል። ወታደራዊ ፍጥጫውን በተመለከተ ዓለም አቀፉ ማኅበረሰብ ይልቅስ ማድረግ ያለበት አሉ ኦባማ አክለውም የአሳድ መንግሥት ተጠናክሮ ከአማጽያኑ ጋር እንዲደራደርና አዲስ የሽግግር መንግሥት እንዲመሠረት በሚጥሩት በሩሲያና ኢራን ላይ ተጽዕኖ ማሳደር ነው። ኦባማ የሶሪያውን ጦርነት ልብ ሰባሪ፣ ግዙፍና ውስብስብ ሁኔታ ሲሉ ገልጸውታል። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሰሜን ኮሪያ በሀገሪቱ መሪ ኪም ጆንግ ኡን ተቆጣጣሪነት ከሰርጓጅ መርከቧ የተኮሰችውን የቦሊስቲክ ሚሳይል ሙከራ ስኬት ታማስትል ገልጸዋለች። ፒዮንግያንግ በሙከራው መሳካት እየተደሰተች ባለችበት በአሁኑ ወቅት ግን የደቡብ ኮሪያ ወታደራዊ ባለሥልጣናት ለዮናብ ዜና አገልግሎት ሲናገሩ ሚሳይሉ ለ30 ኪሎ ሜትሮች ያህል ከተጓዘ በኋላ በመውደቁ ሙከራው የተሳካ ነው ማለት አይቻልም ብለዋል። የደቡብ ኮሪያ መከላከያ ሚኒስቴር ቃል አቀባይ እንደተናገሩት ሶል የሰሜን ኮሪያን ጦር ሰራዊት ማናቸውንም እንቅስቃሴ በቅርበት ትከታተላለች፣ ሙሉ የመከላከል አቅሟም የተጠበቀ ነው ብለዋል። ፒዮንግያንግ ባለፈው ታህሳስ ለአራተኛ ጊዜ የኒውክሌር በወሩ ሌላ የቦሊስቲክ ሚሳይል ሙከራዎችን ካደረገች በኋላ የተባበሩት መንግስታት አዲስና ጠንካራ ማዕቀብ የጣለባት መሆኑ ይታወቃል። በመጨረሻም አንዲት የሆላንድ ጋዜጠኛ ዛሬ ጠዋት በቱርክ ፖሊሶች ተይዛ ታስራለች። ምክንያት የሀገሪቱን ፕሬዚደንት ሬሴፕ ታይፕ ኤርዶጋንን በትዊተር በመሳደቧ ነው ተብሏል። ኤብሩ ኡማር የአንድ ሜትሮ የተባለ ታዋቂ የሆላንድ ጋዜጣ አምደኛ ስትሆን ዛሬ ጠዋት በፖሊሶች የተወሰደችው ከመኖሪያ ቤቷ ነው። የሆላንድ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄርመን ቫን ጌልድረን ጋዜጠኛ ኦማር መታሰሯን ቢያረጋግጡም ዝርዝር ውስጥ ግን አልገቡም። ዜናው አበቃው። ይህ የእሁድ የራዲዮ መጽሔት ዝግጅት ነው። ራዲዮ መጽሔት ዝግጅት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ መማርን ነው መማር መምህሩ አስተማሪ የነገሩኝ ጥንት ዋ ተማሪ መሆን ዋ ጀማሪነት መች ይቆማል ከቶ ጥሪው የሕይወት በቃህ የሚል የለም ድንበርህ ደርሰሃል ዓለም ሁሌ አዲስ ነው ናጀምር ይልሃል ይተናነቀሃል የግቢው ሃሁ ሲያልቅ የውጭው ኻሁ አለ የውጭው ሃሁ ሲያልቅ የራስ ውስጥ ኻሁ አለ የራስ ኻሁ ደግሞ እርም ነው ጥልቅ ነው፣ አዘቅቶ አይታይም ተስፋው ሰማይ ዳር ነው፣ መጨረሻም የለው ግለሰቡን ሁሉ ኅብረተሰብ ሲውጠው ሕይወት ዳንቴል ሽቦ ቅንጣቱን ክር ሁሉ ጥልፍ እልፍ ሲያደርገው ጅምሩን ቀምሰሃል፣ ጉሹን ጠጥተሃል፣ መርካት እንደሌለው አውቀህ ረክተሃል። ጊዜ ሸምነው ጥበብ የሚሰኘው ኑሮ ድርና ማግ መማር ማዳወር ነው አንደኛው ፈተና ላንዱ እያቀበለህ ጨረስኩ ያልከው ትምህርት ደሞ እየጀመረህ ሕይወት ክብ ሩጫ መሆኑን ሲነግርህ ቀለበቱን ስበር ማወቅ ከፈለግህ ብሎ ሲሞግትህ መጋፈጥ ብቻ እንጂ የለህም መሸሻ። የምትሮጥበቱ መነሻህ መድረሻ መድረሻህ መነሻህ እስኪጠፋው መላ እስኪወዛገቡ አንጎልና ናላ ተማርኩ ያለው ሁላ ምሩቁ እየፈላ በአገር በሰፈሩ እየተበተነ ብዙሃን ባሕር ውስጥ ማምቶ እየሰፈነ የቈየው ሲበዛ እየተመዘነ ጠሎ እየሰከነ ምሩቅ ነኝ ያለው ሰው ከዓለም ጋር ይጋጫል ምራቂ እየሆነ ትምህርቴን ጨርሼ ኮሌጅም በጥሼ ማለት ያፋመል ነው። የሚጨረስ የለ የሚበጠስ የለ መማርን ነው እኮ ስትማር የኖርከው። ዕውቀት ያለው ወዲያ ካንተ ግቢ ማዶ ስንት ቆብ ተጥሎ ስንት ዲግሪ ቀዶ ስንት ካባ ውልቆ ስንት ህሊና ማግዶ የሚገኝ ነገር ነው ኑሮ የሚሉት ማጥ ውስጥ ራቁት ተሂዶ። ተማርክ የሚባለው የተማርከውን መኖር ስትጀምር ነው። ዕውቀት የሚሆን አድ ኤንድ ድሮፕ ነው ሕይወትም ሰርክ ቀን ክሬዲት አወር ነው የዕድሜ ንፉግ ዘመን የየራስ ታሪክም ዲፌንድ የሚደረግ የሚሟገቱለት ሲኒየር ቲሲስ ነው። መኖር መወዳደር ማሸነፍ ነው ፍሬው ሥቃይ ተሰቃይ ነው ሕዝቡ፣ ኅብረተሰቡ፣ ሁሉም ለየግቡ ውጤቱ እስኪለጠፍ ከኑሮ ጋር ጠቡ ደሞም ዕውቀት ማለት አለው አንዳች እውነት ክፉ አመል አለበት ባናት ባናቱ ላይ ካልጨማመሩበት እንደ ብር አይደለም ባንክ እንዳኖሩት፣ አይወልድም አይከብድም አለኝ አለኝ ቢሉት ባለህ ባኖርከው ላይ እየጨመርክበት መኖር ስትጀምር ነው ፈተናህ ቢበዛም ተማርክ የሚባለው ጨምረህ ለመማር ዝግጁ መሆን ነው። ስለዚህ ጧት ማታ መማር መማርን ነው። ሰኔ 30909 ይለናል ገጣሚ ነቢዩ መኮንን። መማርን መማር ነው በሚል በቋጠራ ስንኝ የሳምንቷ ምርጥ ግጥም በአድማጮቻችን ስም ምስጋናችን ይድረስልን። ዘንድሮ ለ33ኛ ጊዜ ሊከበር ነው ስንል ዕድሜው 33 ዓመት ሞላው ለማለት ነው። ሁሌ እንደምንለው ደግሞ ይህን ያህል ዘመን የቆየ ኢትዮጵያዊ ድርጅት ብዙም አልታየ፣ የዕድሜውን መርዘም ያህል አመርቂ ሥራ እያከናወነ ነው ብሎ መጠየቅም ተገቢ ይሆናል። የዚህን ጥያቄና መልስ ለሌላ ጊዜ አቆይተን ዋናዎቹን አለቆች ስንጋብዝ ማለት ነው። በዘንድሮው ዝግጅት ላይ ግን ማትኮር ወደድን። የሰላሳ ሶስተኛው የሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ዓመታዊ በዓል አስተናጋጅ ቶሮንቶ ምን ላይ ነች? ሁለት እንግዶች ጋብዘናል። ራሳቸውን በማስተዋወቅ ይጀምራሉ። ሽመልስ አሰፋ እባላለሁ። ቀድሞ ኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ፕሬዚዳንትነት በዋና ጸሐፊነትና በፓብሊክ ሪሌሽነት አገልግያለሁ። በህዝብ ግንኙነት በርካታ ሹመት ነበር። አቶ ሽመት ኃላፊነት ነው እኔ በኃላፊነት ነው ማየው እና የኢትዮ ስታርስ ስፖርት ክለብን በፕሬዚዳንትነት ከዛ ውጭ የኢትዮጵያን ኮሚኒቲ በቶሮንቶ በፕሬዚዳንትነት፣ በምክትል ፕሬዚዳንትነትና በዋና ጸሐፊነት አገልግያለሁ። በአሁኑ ወቅት ለሰላሳ ሶስተኛ ጊዜ የሚከበረውን የሰሜን አሜሪካ የኢትዮጵያን ስፖርትና የባህል ፌዴሬሽን በቶሮንቶ አዘጋጅ ኮሚቴ በሊቀመንበርነት እያገለገልኩ ነው። ሌላው እንግዳዬስ? አንተነህ መርዕድ እባላለሁኝ ቶሮንቶ ውስጥ ለሚካሄደው የ ሰሜን አሜሪካ የስፖርት ፌዴሬሽን እንቅስቃሴ የዚህን አመት ዝግጅት ውስጥ ህዝብ ግንኙነት ሁኜ እየሰራሁ ነው ያለሁት እንዴት ነው ምን ላይ ናችሁ አቶ ሽመልስ ዝግጅታችሁ ወደ መጠናቀቁ መሆን አለበት አቶ ሽመልስ መጀመር ትችላለህ በአሁኑ ወቅት አብዛኛውን ስራዎች ተጠናቀዋል ሆቴሉ ቶሮንቶ ክራውን ፕላዛ ኤርፖርት ሆቴል ነው የያዝነው ከኤርፖርቱ የአምስትና የአስር ደቂቃ መንገድ ነው የሚወስደው በመኪና በመኪና ከሜዳ ውስጥ ከሜዳው የሀያ አምስትና የሰላሳ ደቂቃ ርቀት ነው ያለው። ኤርፖርቱ ሀያ አራት ሰዓት የሻትል ባስ አገልግሎት ይሰጣል። ሜዳው መሀል ከተማ ነው ያደረግነው። ለሁሉም ለትራንስፖርቴሽን አመቼ የሆነ ነው። በባስም በትሬንም በስትሪት ካርም መጓዝ የሚቻል ሁኔታ ነው ያለውና አመቺ ሁኔታ ፈጥረናል እገምታለሁኝ። አቶ አንተነህ ደግሞ ሌላውና ነው የህዝብ ግንኙነቱ ህዝቡን የመቀስቀስ ያለውን ዝግጅት የማስተ our አቶ ሽመልስ ያላነሳውን ነጥብ ደግሞ መቀጠጥ ይችላል። አቶ አንተን ህዝቡን በማስተዋወቅ በኩል በቂ ዝግጅት ነው አሁን ያድርገናል። ፖስተሮችን በየቦታው አሰራጭተናል ቶሮንቶ አካባቢ። ከዛም በተጨማሪ ደግሞ የተለያዩ ኢንተርቪዎችንም እየሰጠን ነው፣ ማስታወቂያዎችን የምናወጣበትን ስምምነት እያደረግን ነው። አብዛኛው ሰው እያወቀው ነው ያለው። ከአሁን በኋላ ነው ማስተዋወቁ የሚሄደው። አንድ ወር ሁለት ወር ሲቀረው በአከታታይ እንጀምራለን ማለት ነው። የዛሬውም እንግዲህ ያንተው ዝግጅት አንዱ የማስተዋወቅ አካል ይሆናል ማለት ነው። 对吧？能 ህዝብ ግንኙነቱም ራሱን የቻለ ኮሚቴ ያለ የተለያዩ ሙያ ችሎታ ያላቸው ስራ ተከፋፍለው ሁሉንም በማሰራጨት ላይ ነው ያሉት ፖስተሮች ብትለቷንትነ ምን አይነት ፖስተር ነው ምት በከተማ ውስጥ አንድ ያዘጋጀ ነው አንድ ፖስተር ነው ስቴዲየሙን የሆቴሉን እና የዝግጅቱን ቀን ጠቅለል ባለ መልክ የሚገልጽ ነው። በየጊዜው ደግሞ የተለያዩ ኢንፎርሜሽኖችን እያካተትነ በተደጋጋሚ ሁለት እና ሶስት ፖስተሮችን በየጊዜው ልናዘጋጅ ያቅደናል። ከዛ በላይ ደግሞ በቶሮንቶ እና በአጠቃላይ ኖርዝ አሜሪካ ከዛም በላይ ደግሞ በዓለም አቀፍ ደረጃም ሊተላለፉ የሚችሉ ፍላየሮችን ዝግጅት አድርገን በዌብሳይቱም ሆነ በወረቀት ደረጃ በየቦታው እንዲበተኑ ለማድረግ በዝግጅት ላይ ነን። እንደው የህዝብ ግንኙነቱ ስራ ብዙ ይመስለኛል። አሁን በአጭሩ ሆቴል ውስጥ ቋሚ ሰው ቁጭ ብሎ እንግዶቹን ወደ ሜዳ እንዴት እንደሚሄዱ፣ ወደ ኢትዮጵያ ድርጅቶች፣ ሆቴሎች፣ የሚሆኑ የንግድ ሱቆች እንዴት እንደሚሄዱ፣ ከሜዳ ደግሞ ወደ ሆቴሉ ወይም ደግሞ ቅድም አቶ መለስ እንደጠቀሰው ሸትል ካለ አብቶብስ የነጻ አብቶብስ ካለ መረጃ ብቻ የሚሰጥ ሰው በጣም አስፈላጊ ነው። ሆቴል ውስጥ ውጭ ብሎ ልክ በዛው መጠን ደግሞ ስታዲየም ውስጥም እንዲሁ ሰው ያስፈልጋል። ሕጻናት ይመጣሉ ቦታ ቦታ ማስያዝ፣ አዛውንት ይመጣሉ፣ ለነሱ የመግቢያ ሁኔታ፣ ብዙ አይነት ማስተንግዶ ከህዝብ ግንቱ ይጠበቃል። እርግጥ ሊቀመንበሩ ሀሳብ ሊሰጡ ትችላላችሁ። ከአቶ መድር ልጀምር፣ ከአቶ አንተነ ይቅርታ። እዚህ ቶሮንቶ አካባቢ የሚገኙትን ወጣቶችን በብዛት ለማሳተፍ አሁን አንድ የራሱን የቻለ የወጣት ኮሚቴ አለ። የኢንፎርሜሽን ሴንተር ሆቴሉም ጋር ስቴዲየሙ ጋና አስፈላጊ በሆኑ ቦታዎች ላይ ሁሉ እንመድባለን። ከዛ በላይ ደግሞ እያንዳንዱን ከተማ ውስጥ ያለውን እንቅስቃሴ ሊያመለክት የሚችል እንግዶቹ በሚመጡበት ሰዓት እንዳይደናገሩ ኢንፎርሜሽኖች ያካተቱ ቡለቲኖችን ሁሉ በወጣቶቹ ተዘጋጅተው ይታደላሉ እና ያን አስበንበት ያለው ጉዳይ ነው። ጥሩ ነው። አቶ ሽመልስ መቼም ለአንተ ይህን አልነግርም ብዙ ያለፍክበት ነው። በፕሬዝዳንትነቱም፣ በጸሐፊነቱም፣ በህዝብ ግንኙነቱም እና አንድ ነገር እናረጋለን ተብሎ ይነገራል በሚዲያ ስፍኔ ተግባር የሚተረጎሙት ግን እጅግ በጣም ያነሱ ናቸውና ምን ያህል ዝግጅት አለ? ህዝብን በደንብ በማስተናገድ አንዱ ትልቁ ለእኛ የሚረዳን ሁለት ዝግጅቶች ቀደም ሲል አዘጋጅተናል። አንዱ በሺ ዘጠኝ መቶ ዘጠና ሁለት ነው አመተ ምህረት ነው። ሁለተኛው ደግሞ በሁለት አመተ ምህረት ነው እና በእነዚህ በሁለቱ ዝግጅቶች ብዙ ተሞክሮዎችን አግኝተናል። እንደውም በተለይ የዘጠና ሁለቱ ፌዴሬሽኑ ታሪክ ውስጥ በደመቀና በአማረ የተቀነባበረ ዝግጅት ብቻ ሳይሆን ትርፋማም የሆነ ዝግጅት ያደረግነው እና ከእነዚህ ሁለት ዝግጅቶች ተሞ ተመክሮ ተነስተን አንድ ሚድ ታውን ፎር ዋን ሲክስ የሚል ወጣቶች የተሰባሰቡበት ነው። ከስልሳ በላይ የሚሆኑት የእኛ ድርሻችን በዚህ ዝግጅት ላይ ምንድን ነው ብለው ከራሳቸው አመንጭተው ነው የመጡት እና ቅድም አንተን እንደገለጸው በኢንፎርሜሽን ደስክ ሁለቱም ቦታ ላይ እናቋቁማለን። ውጭ በዘጠና ሁለት የሚያደርግ ነው ብዙ የእርዳን ውሱ ነው እና የበለጠ ግልጋሎት እንሰጣለን የሚል እምነት አለ። የዛሬ አስራ አምስት ቀን ነው። ሌላው የሬዲዮ መጽሄት የሚኖረን የሜዳው ጉዳይ ተጠናቆ አሁን ያላነሳናቸው ናቸው ነጥቦች ሁሉ ተነስተው እንደገና እንገናኛለን። በጣም አመሰግናለሁ አቶ አንተን አቶ ሽመልስ። እንግዲህ በርቱ። ምናልባት ከፕሬዚዳንቱ ጀምረን እስከ ህዝብ ግንኙነቱ ለማቅረብና ዋና ዋና ነገሮችን ለሞ ለመዋየት እንችላለን። እግዜር ይስጥልኝ ለጊዜያቸው። Get it.

አዲሱ ልብ የሚሰረስር በጣም በጣም ባጫወቱ የሚማርክ ብቻ አይደለም። በተለይ ውጭ የሆነ ስትሰማው ግሩም ድምጽ ግሩም አጫወት። መታሰቢያ ዝግጅት አለን። ከአሜሪካዊው ቻርልስ ሳትን የበለጠ ጌታ መሳይ አበብን የሚያውቅ አለ ማለት ያስቸግራል። አዎ፣ በቅርብም ብቻ ሳይሆን የስራ ባልደረባም ሆነው ብዙ አሳልፈዋል። እንደምናውቀው ነፍሱን ይማረውና ከተስፋና ከራሱ ከጌታ መሳይ ቻርልስን ለይቶ ማየት እስከሚያስቸግር ድረስ ነው። የሶስቱ ቀረቤታ ልክ ነው። አሉላ እስቲ ቻርልስን አዋይተዋልና ስለ ጌታ መሳይ የሚለውን አስማ። መልካም በመሲንቋውን ጀምር። ቻርልስ፣ በጣም አመሰግናለሁ። ከጥቂት ዓመታት በፊት የልብ ወዳጅህ፣ የረጅም ጊዜ ጓደኛ፣ የኦርኬስትራ ኢትዮጵያው መስራች ተስፋዬ ለማ ከዚህ ዓለም በሞት በተለየበት ሰዓት የተስፋዬ ለማን ሕይወትና ስራዎች ለመዘከር ባዘጋጀ ነው ፕሮግራም ጋብዘንህ ነበር። አሁንም አንድ አሳዛኝ አጋጣሚ ነው መልሶ ያገናኘን። ዛሬ ደግሞ አንድ ሌላ ወዳጅህን አጥተሃል። የመሰንቆ ጌታ ይሉታል ጌታ መሳይ አበበ፣ አንተንም መሰንቆ ያስተማረህ። የረፍቱን ዜና እንዴት ሰማህ? እስኪ አጫውተን እሺ፣ በሁሉም አስቀድሜ በአንተ የአስደሳች ፕሮግራም ላይ ከዘምኞች ሀዘነኝ ማካፈር እድል ስለሰጠህን አመሰግናለሁ። አቢባ የሰማሁት በጣም ነባሬ እና ደግሞ በጣም ቅርብ የጌታ መስራ ጓደኛ የሆነው አማሃዋ ጎረቤቴ ነበር ኢትዮጵያ በነበርኩበት እሱ ደወለው አሳወቀን ከአዲስ አበባ። አመታት ቀደም ብሎ ጌታ መሳይ በአንተ እርዳታ ወዲህ የመጣበት አጋጣሚ ነበር። ተመልሶ እንደሄደም ትዝ ይለኛል። ከዚያ በኋላ ግንኙነታችሁ ቀጠለ፣ ትሰማ ነበር ስለ ጤንነቱ። እስኪ ያጫውተን ደስ ይለኛል። በሕክምና የሄደው ወደ ህንድ አገር ነው። በኢትዮጵያ አቆጣጠር በሺ ዘጠኝ መቶ ዘጠና ስድስት ማለት ከአስራ ሁለት አመት በፊት ነበረ እና ኦፕሬሽኑ በጣም ተሳክቶለት ከሞት ለመዳን ችለዋል። በዚያን ጊዜ ምን ነበር ህመሙም? የአንጎል እጢ በጣም ከባድ ነገር ነው እና ይህ በሽታ ኖረበት ነበር ሳይታወቅ። አንድ ጎበዝ ሐኪም ዶክተር አይን ዓለም ገብረ ማርያም መርምሮ ወዲያው ስላወቀ እና ከዚህም በላይ በህንድ አገር አንድ ጎበዝ የአንጎል ስርጅ ስለሚያውቅ ወደዛ በመሄድ እድል አገኝተው ቀስ ብሎ አገገመና ወደፊተኛው ሁኔታው ተመለሰ። እንደሱ ሆነው ለአንድ አስር አመት ቆየ። አሜላ እና ትክክል ለጉብኝት እና የልጁ ሰርግ ለመገኘት ወደዚህ አገር ከአንድ ስምንት አመት በፊት መጥተው ነበር። በዚያን ጊዜ ብዙ ጊዜ አሳለፈን ነበር አብረን ወደዚህ ወደ ኦልድ ሴብሩክ መጥተው ደግሞ ታስታወሰን እንደሆን እሱ ተስፋ ለማ መላኩ ገራው እና እኔ ድሮ አንድ ላይ መስራታችንን በማስታወስ አንድ ሲዚ ቀድተን ነበር። ዞሮ ቀጣም እየተባረው በሚሰጠበት ጊዜ እዚህ አገር ካሉት ሙዚቀኞች ጓደኞች ጋር አስተዋወቀው ነበር። አንዳንድ ጊዜ ደግሞ በመሰንቆ ተጫወተዋል በትርኢት እና ምንም የኢትዮጵያን ሙዚቃ የማያውቁ ቢሆኑም በጣም ያደንቁት ነበር። በጣም በጣም የሱ ሙዚቃ ኃይል አለው። ምንም እዚህ ላሉት ሰሚዎች ትንሽ አዲስ አይነት ነገር ቢሆንም ወዲያ ወደ ልባቸው ውስጥ ገባ እና በጣም አደነቁት። ከዚህም በላይ ጌታ መሳይ አንድ ነገር ነበረው። ነፍስ ነው፣ ደግነት። ከማንም ሰው ጋር የመስማማት አቅም አለው። በጣም ትልቅ ሰው ነበር እና ከሙዚቃው ሌላ ይህን ነገር ለሰሚዎችህ ለመግለጽ ፈልጋለሁ ነው። ምክንያቱም እንደዚህ ያለ ጓደኛ በህይወቴ ስለነበረኝ በጣም ትልቅ ደስታ ይሰማኛል። ደግሞ እንደዚህ በሞት ተለይቶ ሲሄድ ሀዘኑ ከባድ የጌታ መሳይ ሙዚቃ አድናቂዎች ጭምር ሐዘንህን የሚጋሩት ይመስለኛል። አንተ ጋር ካላችሁ ቅርበት እና የረጅም ጊዜ ወዳጅነት፣ ቀደም ብለህ በገለጽከው የጌታ መሳይ ማንነት ጠባይም ጨምሮ ከባድ እንደሚሆን እረዳለሁ። እስኪ ስለ አንተ መሰንቆ አጀማመር ከኢትዮጵያ ጋር ወዳገናኘህ ጥልቅ ፍቅርም የገባህበት ጌታ መሳይ መሰንቆያን ለማመደህ ያስተማረህ እሱ ይመስለኛል። እስኪ ያጫውተን፣ አስታውሰን። እስኪ አሁን እኔ ትምህርቴ እንግሊዝኛ ነበር እና በዚህ ሳይሆን አይቀርም ወደ ኢትዮጵያ የተላኩት በሰላም ጓድ ድርጅት። መርጬ አደላ እንግሊዝኛ አስተምር ነበር አዲስ አበባ። ይሄ የጀመርኩት በመስከረም ሺ ዘጠኝ መቶ ሀምሳ ዘጠኝ ዓመተ ምህረት ነው በኢትዮጵያ አቆጣጠር። አዎ በኢትዮጵያ አቆጣጠር። ግን ሙዚቀኛ ነበርኩ። ደግሞ ሙዚቃ ስለምወድ የኦርኬስትራ ኢትዮጵያ ትርኢት ያቀርባል ሲባል በነጥበባት ቴአትር ቤት ሄጄ ለማየት ፈለኩና ሙዚቃ ወዲያው ማረከን። የኦርኬስትራ ኢትዮጵያ እና እኔ ራሴ ለምን አንዱን ኢትዮጵያ ባህላዊ ሙዚቃ መሳሪያ ለምን አልማርም? መቼስ ይህን ጥያቄ ሳቀርብላቸው ምናልባት ስቁብኛል ወይም ያባሩኛል ከቦታው ብዬ ፈርቼ ነበር። ግን እሱ ሳይሆን በጣም ተስፋ ደሰሰ። በዚያን ጊዜ የኪነጥበባት ቲያትር ቤት ተቆጣጣሪ ነበረ ተቅላላ ስራ አስኪያጅ። እሱ ከተስፋ ለማ ጋር አስተዋወቀኝ። እሱ በበኩሉ ከሙዚቀኞቹ እያንዳንዱ ሙዚቃ መሳሪያ ቅርብ ሆኜ እንድሰማና የትኛውን ለመማር እንደምፈለግ ብዙ አይነት ዘዴ ነው ይረዳል። እና እኔ ጊታር ጫወት ስለነበር፣ ምናልባት ተመሳሳይ የሆነ ክራር ኢትዮጵያ መሳሪያ እማር የሆነ ብዬ ያስበኝ ነበር። ግን የጌታ መሳይን ግሩም ሙዚቃ በቅርቡ ሆኜ ስሰማ ምንም ምርጫ አልነበረኝም። ም መሰንቆ መማር አለብኝ ብዬ አሰብኩ። ደግሞ ሁኔታውን ሳይ በጣም ያንን ቢሆን በጣም ትልቅ ሰው፣ በጣም ጎበዝ ሰው፣ በጣም አስተዋይ ሰው መሆኑን ወዲያው ተረዳሁት እና ይሄ በጣም ጥሩ አስተማሪ ይሆነኛል ብዬ ጓደኛም ሊሆን ይችላል ምክንያቱም አዲስ ነበርኩ በዚያን ጊዜ እና በዚህ ምክንያት እሱ ተሰማምተው ትምህርታችንን ጀመረ እና በዚህ ሁኔታ ነው የተማርኩት። ደግሞ በጣም ትዕግስተኛ፣ ጎበዝ አስተማሪ ሆነው ትገኘ። ከዚያ በኋላ የነበረው በተለያዩ ፕሮግራሞቻችን እንዳነሳ ነው። የረጅም ጊዜ ወዳጅነትህ ከኢትዮጵያ ከወጣህም በኋላ አልተቋረጠም። ይልቁንም ደግሞ በዚህ በዩናይት ስቴትስ ለረጅም ዓመታት የኖረውና ኋላ ላይም በአዛውንቶች መኖሪያ የቆየውን ተስፋዬ ለማን ሌላ ወዳጅህን በቅርበት ስትረዳ እንደነበረ እስከ ህልፍተ ህይወቱም ድረስ ጓደኝነታችሁ እንደቀጠለ ቀደም ባሉ ሌሎች ፕሮግራሞቻችን አውስተናል። አዎ፣ በዚያን ጊዜ አራታችን ነበርን። ጌታ መሳይ፣ ተስፋዬ፣ መላኩ ገባ ሆና ነው። ወጣቶች የቀሩት ሙዚቀኞች በብዛት በጣም ትልልቅ ሰዎች ነበሩ። ማለት በሀምሳዎች ወይም በስልሳዎች ላይ በእድሜያቸው እና በጣም ወጣቶች ስለነበርን በጣም የተቃረብን ጓደኞች ሆንን። አሁን ተስፋ ሄደዋል፣ ጌታ መሳይ ሄደዋል። እና እኔና መላኩ ብቻ ነው ያለ ነው። አሁን ወቅ እና ደውዬለት አለው እሱም እጅግ በጣም አዝነዋል ስለ ጌታ መሳይ በድጋሚ ቻርልስ ወዳጅህን የመሰንቆ አስተማሪህን ቀደም ብለህም በገለጽከው መልኩ የተለየ ጠባይና ባህሪ የነበረውን እውቁን የባህል ሙዚቃ ተጫዋች ጌታ መሳይ አበበን የዜና እረፍት ተከትሎ የማስታወሻ ፕሮግራም እየሰራን በነበረበት አጋጣሚ ሌላ አንድ አሜሪካዊ ሙዚቀኛ ፕሪንስ ባለፈው ሐሙስ በድንገት ከዚህ ዓለም በሞት ተለይቷል። የሙዚቃ ሰዎችን ብዙ እያወያየ ያለ ነው፣ ገና ትኩስ ዜና ነው። የተለየ ሙዚቀኛ መሆኑ በተለይ ደግሞ በአቀራረቡና ትኩረት በሚያደርጋቸው ጭብጦች የተለየ ስሜት ማጫሩን በታዳሚው በአድማጩም በሙዚቀኞችም ዘንድ የተለየ ክብር እንዲኖረው አድርጓል። ከሙዚቃ ጓደኞቹ እስከ ዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ድረስ ሀዘናቸውን የገለጡበትን ሁኔታ ተከታትለናል። እስኪ በአንተ በኩል እንደ ሙዚቀኛ ይሄን አጋጣሚ እንጠቀምና ስለ ፕሪንስ እንደ ሙዚቀኛ የምትለን ነገር ካለ መቼም ሁሉ ሰው ፕሪንስን ሙዚቃ እና የእሱ በጣም በተለይ በዘመናዊ ሙዚቃ የተጫወተውን ትልቅ ሚና አደንቀው ነበር እና በተለይ ከጊዜው በፊት ስለሞተ እኔ ከሌሎቹ ጋር በጣም አዘኛለሁ፣ እና በጣም ትልቅ ሙዚቀኛ መሆኑን ተረድቻለሁ። ወደው ነበር። ቻርልስ፣ በድጋሚ ለጊዜ አመሰግናለሁ። እንዲህ ያሉ አሳዛኝ አጋጣሚዎች ሳይሆኑ በሌላ አጋጣሚ ስለ ሙዚቃና ስለ ሕይወት ለመነጋገር እድል እንደሚኖረን ተስፋ አደርጋለሁ። እኔን ተስፋ አደርጋለሁ ነው በሀዘን ጊዜ በመነጋገር መቼ አስፈላጊ ነው፣ ግን ያ አት አሁን እንዳብቀው ደስ ስለሚል ዜና ወይም ሁኔታ በመነጋገር እሱም በጣም ጥሩ የሆነ ደስ ይለኛል። ነፍስ ይማር ለቤተሰብ መጽናናትን ይስጥልን እንላለን። እንግዲህ ልክ ግሩም ስራዎችን ትቶልን አልፏል። ሁሌ እንደሚሆነው ሁሉ ትቶ ባለፋቸው በጥሩ ስራ ይታሰባል ይከበራልም። ቲያትር ወይም ቲያትር የቱ ነው ልኩ? ግን አሎላ በተለመደው አነጋገር ቲያትር ይባላል። ሙያተኞቹ ቲያትር ሲሉም ይሰማሉ። ቲያትርም ሆነ ቲያትር ግን እንደ የቴዎድሮስ ራእይ የተዋጣለት አላየሁም። በዚህ አካባቢያችን አሉ። በዋሽንግተን ዲሲ ቁጥሩ እጅግ የበዛ ተመልካች ወደ ተዘጋጀው አዳራሽ በመጉረፉ ያሰበው ሳይሳካ ለመመለስ መገደዱን ዘገብን። አዎ አትላንታ ውስጥ ግን በአንድ ቀን ማለትም በዕለት ሁለት ደግሞ ማሳየት እንደነበረባቸው ዓለም ፀሐይ ነግረናለች። የጀመረው ትዕይንት ሲያበቃ አልሄድ ብሎ ሲጠባበቅ ለቆየውና የቴዎድሮስን ራዕይ ሳላይ ንቅንቅ አልልም ላለው ተመልካች እንደገና እንደ አዲስ ጀመረ። የተለየና አስገራሚ ገጠመኝ ይመስላል። ለነገሩ ቲያትሩ ያለው መልዕክት ቀላል ባለመሆኑ ይመስለኛል አሉላ ሰው ሁሉ እንዲህ የተሟሟተለት ልክ ነ አዲሱ እንደ ጸጋዬ ገብረመድን ሃሁ ወይም ፐፑ እንደ ሼክስፒር ማክቤት የመሳሰሉ ታላላቅ ትርኢቶች እዚህ ከተማችን ታይተዋል ነበር። ቲያትር እንደ ፊልም ተደገመ ይሏል፣ ይሄ ነው እንግዲህ። ለማንኛውም በቀደመው የራዲዮ መጽሔት በአጭሩ ቀንጨብ አድርገን ያሰማናችሁን ውይይት ለምሽቱ ይዘናል። በዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ጋባዥነት ወዲህ ወደ ዩናይትድ ስቴትስ ብቅ ካሉት አራት ዕውቅ ተዋናዮች ቴዎድሮስ ተስፋዬ፣ ሱራፌል ተካ፣ መለሰ ወልዱና ሀረገወይን አሰፋ እንዲሁም ከአንጋፋ ሁለገብ የመድረክ ሰው ዓለምፀሐይ ወዳጆ ጋር ያዝኑ ወግ እልባት ካደረግንበት እንነሳ። እስኪ አንዳንዱን የቲያትሩን አንጓዎች ፈንከት እያደረግን መልከት። በቀደመ ፕሮግራማችን ቲያትሩን ሳናይ ስለነበረ በደፈናው የተነጋገር ነው። ዛሬ እኔና አዲሱ እንደ ጥሩ ተመልካች መጠየቅ እንችላለን። የምናየው ታሪክ የአጼ ቴዎድሮስን ንጉሳዊ ዘራረግን ያልተከተለ አንድ ጀግና ከምንም ተነስቶ አንተ ደጋግመህ በባህሪውም እንደምትለው አገር ለማስተዳደር ይልቁንም ኢትዮጵያን አንድ ለማድረግ የተነሳበትን ታሪክ ነው ባጭሩ የሚተርከው በብዙ መልኩ የተተረከም ቢሆን ገኖ የወጣው ታሪክ እሱ ነው። በዚህ ቲያትርና የአጼ ቴዎድሮስ ጠባይ ራሱ የምናውቀው እስኪመስለን ድረስ መቶ ዓመት በኋላ አስራ ስምንት ሀምሳዎቹ የተከሰተን ነገር የዛሬ እስኪመስለን ድረስ አጥብቀንም ይዘነዋል። በብዙ ድርሰቶች ውስጥ ተመላልሶ መጥቷልና ምንድን ነው ጠንክሮ የወጣው። ለአንተ ያን ገጸ ባህሪ እንደሚጫወት የምታስተዋውቀውም ከቴጌይቱ ጋር ልትፋለም የምትሄድበት ቦታ ድረስ ልጃቸውን ከዳሩልህ በኋላ ያኔ ዘር ሐረግ ማትከተል በመሆንህ ወይም ቴዎድሮስ የሚከተል ባለመሆኑ የሚመጣውን ውጥረት ገና በጠዋት ነው የምንመለከተው። እስኪ ከታሪኩ ትንሽ ፈንከት አድርጋ አካፍለን። እንግዲህ መጽሐፍቶች አመብ ያለው ስለሳቸው የሚታረኩ ከልጅነታቸው ጀምሮ ያደገባቸው ነገር ነው። በጣም ብዙ ግፎች አይተዋል። በነበሩት መሳፍንቶች የሚፈጸሙ ግፎች እያዩ ነው ያደጉት ከእናታቸው ጋር ሆነው እና ስለ ጦርነት የሚያስተምሩ መጽሐፎችን በጣም ይከታተሉ ነበር። ልጅ ሆነው ጀምረው የሚከታተሉበት መንገድ የነበረውን ስርዓት ስለማይፈልጉት ነው። አንድ ለማድረግ ነው፣ ያንን ግፍ ለማጥፋት ነው። እና በጣም ለረጅም ጊዜ ስለ ጦርነት ይከታተሉ ነበር። በጣም ብዙ እውቀት አግኝተዋል። እና እየበሰሉ ሲሄዱ ዞሮ ዞሮ ከሽፍትነት ጀምረው ነው ይህንን የነበረውን የመሳፍንት ስርዓት ማጥፋት የሚችሉት እና የሚያልሙትን ይህን አንድነቱን የሚባለውን ነገር ማምጣት የሚችሉት ከዛ ነው። ከቋራ ጀምረው ከተወለዱበት ሀገር ወደ ሽፍትነት የገቡት። ስለዚህ አገርን አንድ የማድረግ ሀሳብ አላቸው። አገርን በመንገድ የማስተሳሰር ሀሳብ አላቸው ከድሮ ጀምሮ ባለፈውም ብዬዋለሁ መሰል። ብቻ የእሳቸው ሀሳብ ይሄ ነው። በመንገድ አንድ ማድረግ ነው። መንገድ ያፋቅራል ብለው ስለሚያስቡ አንድነት ጉልበት ነው፣ ኩራት ነው፣ ኃይል ነው ብለው ያስባሉና አንድነቱን አጠንክረው ነው የሄዱበት። ከዚህ የተነሳ ይመስለኛል ባለፈው ለአንተም ያቀረብኩት ጥያቄ ነው እና ምናልባት የቲያትሩ ደራሲ ሊመልሰው ይችል ይሆናል ተባባለን። ምናልባት ደግሞ ሱራ ፊልም ራሱ ወይም አለምም ራሱ ተመልሰው ይሆናል። ወታደሮቹና እዛ የከበቡህ ወይም ቴዎድሮስን የከበቡ ሰዎች ማንን በለህ ይሉታል? ቴዎድሮስ በሉኝ እንደሚል አውቃለሁ። ርዕሱ እሱ ነው፣ ግን በኋላ ወዲያው ለእኔ ጥያቄ መጣብኝ። ቴዎድሮስ የሚለውን ስለመረጠ ማንም በለህ ሲሉት በቀለ ግርማ ከበደ አላለም፣ ቴዎድሮስ በሉኝ። ለምን ቴዎድሮስ ዳግማዊ ው ቀዳማዊ ቴዎድሮስ አለ። በእርግጥ ግን ያን ስም ለምን መረጠ? ታሪኩ ምንድን ነው ብዬ ካሉላ ጋር ስንጫወት፣ ምናልባት እንግዲህ ይህን የሚመልስልን ጌትነት ሊሆን ይችላል፣ ግን ደግሞ ሱራፌልም ያውቅ ይሆናል አለምም መሰረት አለው ወይ? እዚህ ጋር ከአለም በኋላ የምትመልሽልን ብዙ ጠብቄ ነበረን እንዳልክሁ፣ ከአለም አለም እንድትናገር ከመጓጓቴ የተነሳ ምን እንደሆነ አላውቅም። እንደዛ ሲዘባነኑባት ንግስቲቱ ትንሽ እንደው ልክልካቸው ነው የምትነግር መሰለኝና፣ ግን አልሆነም። እዛ ላይ ምናልባት የቲያትሩ አጻጻፍ ነው። ለራሴ መልስ አላገኘሁም። ግን ምናልባት እሱንም ከመለሽልን። ስራፌል ለምን ቴዎድሮስን መረጥክ? ንጉሶ፣ ይቅርታ። እኔ አሁን እርግጠኛ ሆኜ የምመልሰው ነገር የለኝም ስለ ቴዎድሮስ ነገር። ግን ከዛ በፊት ቴዎድሮስ የሚለው ስም ለንግስና የሚሰጥ ስም ነው፣ የጀግና ስም። ለዛም ነው ዳግማዊ ቴዎድሮስ ብለው ልክ ጃንሆይ እንደሚባለው ማለት ነው። ጃንሆይ አሁን አይለስላሴ ጃንሆይ ይባሉ ነበር፣ እዚህም ጃንሆይ ይሏቸዋል። ቴዎድሮስ ነው እና ልክ እንደዚህ አይነት ከጀግንነት ጋር የተያያዘ የሚሰጥ ስም መሰለኝ። የታሪክ መሰረት ካለው ጥናቶችም ያደረገ ይመስለኛል። ቀደም ብሎ አዲሱ እንደጠቆመው ደራሲውን የትነት ሆን እንጠይቃለን። እዚህ ውይይት ላይ ለማምጣት ሞክረን ነበር በስልክ እንዲገባ የሰአቱ መለያየትም ጭምር አዛንፎት ነው። በሌላ ፕሮግራም እናገኘዋለን። በነገርህ ላይ ወደ ደራሲው ለመግባት ቴዎድሮስን እንግዲህ በተለያዩ ዘመኖች ከአምስት ስድስት ደራሲያን በላይ ጽፈውት የተለያዩ ቲያትሮች ተሰርተዋል። ሲኒማ ራስም፣ ማዘጋጃ ቤትም፣ ብሔራዊ ቲያትርም የተለያዩ ደራሲያን የተለያዩ ተዋንያኖችም ተጫውተውታል። የጌትነት እኒሆን ልዩ የሚያደርገው የቴዎድሮስ ሰውኛ ባህሪ ነው። እኔ በጣም የምወድለትም ከመጀመሪያ ጀምሮ ዲቪዲውን ገና ሳየው ቴዎድሮስን ሰው አርጎ ለማቅረብ የሞከረውና ያደረገው ጥረት በጣም የሚስበው እሱኑ ተመልካች መሀል ቴዎድሮስን በዚህ ባህሪው አናውቀውም። ቴዎድሮስ ያው አገር በማስተባበር አገር በመምራት በማይመስለው ነገር ላይ ደግሞ ወሳኝ በመሆንና በመቆጣት ነው የምናውቀው። እዚኛው ላይ ከሚስቱ ጋር በሚያደርገው ጭውት ከጓደኞቹ ጋር በሚያካሂደው ቀልዶችም ሰውኛ ባህሪውን ጌትነት በማቅረቡ እንደው ልዩ ስሜት ፈጥሮልኛል፣ እና ጌትነትን እንደው በአጋጣሚ ላመሰግነው ስለፈለግኩ ነው። ሌላው ብዙ ጊዜ በኢትዮጵያ እንደምታውቁት በነገስታት አካባቢ የስሞች አወጣት ንግርት ጋር ተባለ ከሚባል አፈታሪክ ጋር ከቤተ ክህነቶች ከሚወጣ ምክርና ክርስትና ስም ከቤተ ክህነት አካባቢ ከሚወራ ታሪክና ምን ትመክራለህ ከሚል ጋር የተያያዘ ነው የሚመስለኝ እና ያኔም ቴዎድሮስ የሚባል ይነግሳል የሚል ነገር አለ። በኃይለስላሴም ዘመን እንደዛው ነው። እንደነዚ አይነት ነገሮች ከእንደዚ አይነት አካባቢ የሚመነጩ ነው የሚመስለኝ። የቴጌይቷን ባህሪያ ወይም የመነንን ባህሪ አዲሱ አንስቶታል። ትያው በጣም ሀይለኛ ባህሪ ናቸው። እሱ ላይ ደግሞ የሎሬት ጸጋዬ ገብረ መድህን ነው መነንን በጣም ገልጾ የሚያወጣው። አዎ፣ አትበገርም፣ አትቆምለትም። በራሱ ቤተ መንግስት ውስጥ ከፍተኛ የሆነ የቃል ምልልስ አድርጋ ነው የምትሄደው እና ከፍተኛ ባህሪ ያለው አስበንበትም ነበር ከአንዳንድ ሙያተኞች በተለይ ተክሌ በጣም ኢንሲስት ያደርጋል ይሄንን ነገር መነን በሰፋ ባለመልኩ ይቅረብ ብሎ ነገር ግን የደራሲ መብቶችንም ማነካካት አልፈለግንም። በጋይ ጸጋዬ የጻፋትን መነን በጌትነት ውስጥ መክተት አልፈለግንም። አሁንም በጌትነት ድርሰት ውስጥ ለምንድን ነው ይሄን ባህሪ ያላጎላው የሚለውን በግሌ ለመመለስ የምሞክርና የማስበው ይመስለኛል፣ ሙዚቃዊ ድራማ አድርጎ ነው ያቀረበው። ስለዚህ የበዛ ነገር አለው ታሪኩ ላይ ረጅምና ሙሉ ያደረገውም የዛ የባህልና ጭውቱ ብዙ አለ እና ብዙ ባህሪዎች ላይ ሰስቶ የቆጠባቸው ነገሮች አሉ። ለእሱን ካነሳን ገብርዬን ራሱን ሊያሳድገው ይችል ነበረ ነገር ግን የሚመስለኝ ብዙ የተሻማው ነገር አለ። እዛ መድረክ ላይ ሙሉ ነገሮች አሉ። ከሀምሳ ስድስት በላይ ነው ባለሳሳት የሰሩት አርቲስቶች እነዛን አርቲስቶች የማሳተፍ ሁኔታን እና ሙዚቃ ውስጥ ሲገባ ሌሎች ነገሮችን የግድ መቆጠብና መሰብሰብ ነበርበት ይመስለኛል እንጂ አሁን እንዳልከው ከሶሻል ሚዲያው ከዚህ ከፌስቡኩ ዓለም ጻይ ለምድ ይህን ሳት ወጣሽ ወይ አንድ ነገር ለምን አልተባለም? ብዙ ጥያቄዎች እየዘነበ ነውና እኔ ደግሞ ያው በተውኔት ትምህርቴ የትርኢት ወይም የተውኔት ትንሽ እንጂ የባህሪ ትንሽ የለውም በሚል ደግሞ ቅድሚያም ለእንግዶቼ ነው የሰጠሁት፣ ከኢትዮጵያ ለመጡት አርቲስቶቼ በዛ መልክ ነው ማለት ነው። ምናልባትም አነጋጋሪነት አንዱ የጥሩ ፈጠራ ስራ ቀጣይ ህይወት የሚታይበት ነው እና ሰዎች በመድረኩ ከቀረበው በመሰላቸው መንገድ ዘውት ከሄዱ አንድ ሌላ ጥሩ ውጤት ተደርጎ መወሰድ ይችላል። ሰውኛ ያልሽውን በቴዎድሮስ የታየውን ባህሪ ምናልባትም ከገብርዬ ጋር ባላቸው ግንኙነት የንግስቲቱ መልእክተኛ የሚመለከተውን ሁኔታ አንዳንዶች እናነሳለን። ምናልባት ግን ከዛ አስቀድሞ የታሪኩን ፍሰት በመድረክ ከሚተወኑት በጣም ዘለግ ብሎ እንዲሄድ በፍጥነትም ቦታው ጋር የሚያደርሱን የታሪኩን አንጓዎች ሀረግ ተራኪዋን ሆና በምትጫወተው ባህሪ ውስጥ እናገኛለን። መላልሳ ትመጣለች። መግቢያው ላይ የተጫወታችሁልን ታሪክ ጨምሮ እንደ ቅንብርም ጥሩ መንገድ ይመስላል። እንዳልሽው ሙዚቃዊ ድራማ ስለሆነ ጭምር ሊሆን ይችላል። የዚህን ሀገር መድረኮች ካያችሁ በኋላ የምናወራው ዕድል እንደሚኖር ተስፋ አረጋለሁ። እስኪ ስለ ትረካው እናውራ። በጣም ትልቅ ጉልህ ቦታ ተሰጥቷታል፣ ተራኪዋ የታሪኩን ትልልቅ አንጓዎች በእሷ ትጠቀማላችሁ። እሷ ቦታው ጋር ትወስድናለች፣ እሷ ትመልሰናለች። መጀመሪያ ሀረግ ያን የተራኪ ገጸ ባህሪ ለራስሽ እንዴት አገኘሺው? እንዲሁም ከአለም እንደተረዳሁት ወንድ ነበር ከዚህ በፊት የሚጫወተው አዎ፣ ወንዶች ናቸው ሁለት ጊዜ አንድ ባህር ዳር ሲሰራ ና አንድ ብሔራዊ ቴያትር ሲሰራ ሁለቱንም ጊዜ ወንዶች ናቸው የተጫወቱት። እዚህ ከመጣም በኋላ ነው እኔ እንዳጠና የተወሰነው፣ እና ጥሩ ነው። ታሪኩን አቀጣጥሎ የሚሄደው ተራኪው ነው ረጅምን ታሪክ በትረካና ሙዚቃዊ ድራማ ስለሆነ ያው አቀጣጥሎ የሚሄደው የተራኪ ቦታ ነው እና ጥሩ ነው። በጣም ፓወርፉል ነው። አለምፀሐይ ወዳጆ ነች የረዳችኝ። ስላልተጫወትኩት ለእኔ ከባድ ነበር። እሷ ባትኖር ይህን ያህል አቅም አይኖረኝም ነበር። በልምምዱያን የምትፈልጊውን ባህሪ እንዲሆ በልምምዱ እንዲህ እንዲሆን አለምዬ ነች ረዳችኝ። እሷ ባትኖር አልችለውም ነበር። በጣም ከባድ ነበር። እሱን ጌትነት እንዲህ ገራው እኔ ሱ አልተገና አልነበረም እና አለምዬ ናት። በጣም አመሰግናለሁ ለዚህ እሷን። አለምም እስኪ እዚሁ ትረካው ላይ አስተያየት ስጪ። ሌሎቻችሁንም የየበኩላችሁን ትረካው እንደተባለው አንዳንዴ የኢትዮጵያ ደራሲያን የሚያሳዝነኝ ነገር የሚያረጉት ወይ የትረካን ወይ የሴቶችን ባህሪ የማውጣትን ነገር ይሰስታሉ፣ እና ብዙ ጊዜ ከደራሲያኖች እጋጫለሁ። በእውነት ነው ምለው እና እንዲህ እንዲህ አይነት ባህርያት እንዲህ አይነት ጉልበት ያለውን ነገር ለወንዱ ነው የወንዱን ድምፅ ብቻ የሚያወጣው የወንዱ ጉልበት ብቻ የሚያወጣው ብለው ይገምታሉ። ግን እንደ ሀረግ አይነት አንበሳ ደግሞ የዋይታችሁ ታላዳራሹን ስትነቀንቀው እና አዎ፣ እና ይደረጋል፣ ይሆናል፣ ይቻላል። የቋንቋ አጠቃቀም ላይ፣ የእጅ አጠቃቀም ላይ፣ የአይን ግንኙነት ላይ፣ የሰውነት አቋቋም ላይ ያንን ተዋናይ ራሱን ማድረግ እስከቻለ ድረስ የማይቻልበት ምክንያት የለም። እና አረግ በጣም ቆንጆ እንደተጫውታችሁ ያው እናንተ ምስክር ናችሁ። እና በጣም በጣም እና ምን ልል እችላለሁ? አዲሱ በዋና ተመልካችነት ይኮራል። ስለ ቲያትር ሲመጣ ተመልካችነቱን እንድነካበት አይፈልግም። እና አሁንም አስተያየት እየሰጠ ያለ ከስር ከስር ያድናቆጥን የሚገልጽ እውነት ነው። ወግሾ ሲጫዋቱ ነው ያዩ። ልክ ነህ ቴዲ የአንተ አባት ፋዘር እኔ ተስፍሽ ነው ምለውና ብዙ አይበልጠኝም። በእነሱ በእነሱ ነው የለመድኩትና ወደ ቴዎድሮስ የሰውነት ባህሪ ብታነሱ አንድ ነገር ትዝ አለኝ። እውነት ነው አሁን ቴዎድሮስ ራዕይ ላይ የቀረበው ቴዎድሮስ ሰው ሆኖ ነው የቀረበው። በጣም የገረመኝ ቲያትሩ ላይ ምን ይላል ቴዎድሮስ እናንተ የምታስተምሩት መጽሐፍ ቅዱስ ይቅርብኝ፣ መጽሐፉንማ የአገሬ ቄሶች አሉልኝ ሲል ቴዎድሮስ ስለ ኢትዮጵያ ቄሶች በጥሩ ነገር ተናገረ ብዬ። እውነትም ቴዎድሮስ እንደ ሰው ነው የቀረበው እዚህ ላይ እና በጣም ትርጉም የሰጠኝ አነጋገር ነበረ። ምናልባት አሉላ ተገታይ ጥያቄ፣ ይሄ ሰውኛ ባህሪ የሚለውን በንጉስና በአጋሩ መካከል ባለ ግንኙነት ውስጥ ጎልቶ እናየዋለን። ከገብርዬ ጋር ያለው ግንኙነት በታሪክም በሌሎች ብዙ ድርሰቶች ውስጥ ያየነውም ቢሆን በዚህ ቲያትር ውስጥ ቅርብ ሆኖ አይተነዋል። ምናልባትም የመጨረሻው ትዕይንት ስለሆነ ሊሆን ይችላል ቶሎ የሚታወሰኝ ወዳጅነትን እናያለን። ወንድምነት እናያለን። መመካትን በገብርዬ ንጉሱ ሲመኩ እንመለከታለን። ሌላ ቀርቶ ተስፋ ሲቆርጡ እንኳን የገብርዬ ሞት ነው ሁሉን ነገር ፍጻሜ የሚያቃርበው። እስኪ ያን ወዳጅነት አጫውቱን። ቴዲ፣ አንተ ብትጀምር ገብርዬ እነህና ለሁሉም ጊዜ ነውና ዳኛው። አሁንም በምጥን ዝግጅት በቅምሻ ቀሪውን ለቀጣይ ፕሮግራማችን ልናሳድር ነው። በተለያዩ መድረኮች የማየት ድል የገጠማችሁን፣ የታደማችሁባቸው መድረኮች ያሳደረባችሁን ስሜት የእናንተን አስተያየት ጨምረን በቀጣይ ፕሮግራማችን እንመለስበታለን። ጻፉ፣ ደውሉልን። ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን። ጊዜ ውስጥ ነው I'm <laughs> አኘ ውስጣችንን ይሁን ሆሳዕና በሰማይ በምድር ፈውሳችን ነህና ነው ያለው። አዎ አሉላ ግባ በተሰኘው ድንቅ መዝሙሩ ዘማሪ ቸርነት ሰናይ እንዲያ ነው ያለው። ይሄ እንግዲህ የንጉሴ አክልሉም መስኮት ገርበብ የምናደርግበት መዝሙር ነው። አዎ ንጉሴ፣ እንኳን አደረሰ ለሳምንቱ የፋሲካ በዓል በቸር ያድርስ እንላለን። እንኳን አብረው አደረሰን አዲሱና አሉላ እንዳላችሁትም ለብርሃነ ትንሣኤው ደግሞ በሰላም ያደርሰን። የዘንባባ ማርነሽ ወለላሽ፣ የረጋ አልደርስብሽ አልኩኝ እጄን ብዘረጋ። አቤት አቤት! ይህ እንግዲህ ለውቧ ለቆንጆዋ ሴት የተገጠመ ነው። ለነገሩ የኔ እንደው ዘንባባን አነሳሁ እንጂ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነትና ስርዓት መሰረት ሰባተኛው ሳምንት ሆሳአና ነው የሁሉንም እምነትና አስተምህሮ አንድነትና ልዩነት በተቻለ አጋጣሚ ሁሉ እድሉ ከተገኘ ማወቅ ከጉዳቱ ይልቅ ጥቅሙ ሊያመዝን እንደሚችል ይታመናል። ለምሳሌ ቀደም ብዬ እንደገለጽኩት ዛሬ ሆሳዕና ነው። ሆሳዕና ማለት ደግሞ በግዕዝ መድኃኒት ማለት ነው። እንግዲህ አንድ ነገር አወቅን ማለት ነው። ይህን በተመለከተ እንግዳዬ አባ አፍራት የሆሣዕናን ምንነት ሲገልጹ ባጭሩ እንዲህ ይላሉ። ይህ በዓል ከጌታችን ከዘጠኙ አበይት በዓላት አንዱ ነው። በዓሉ በየዓመቱ ከትንሣኤው በዓል ቀደም ባለው እሁድ በቤተ ክርስቲያን ይከበራል። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት አጠገብ ከምትሆን ከቤተ ፋጌ ትንሽ መንደር ወደ ኢየሩሳሌም ቤተ መቅደስ የመግባቱን በአህያና በአህያዊቱ ወንጫ ላይ ሁለቱንም በታምራት አንድ አድርጎ የገባበትን መታሰቢያ እናከብረዋለን። በዚህም ጊዜም ህጻናት አይሩክ ማለት፣ ሽማግሌዎች፣ ወጣቶች ጌታን ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው በማለት ወራ ቅጠሉን ጎዝጉዘው ልብሳቸውን ጉዝጉዘው የዘንባባ ዘንጫፊ ይዘው እየዘመሩ ተቀብሎታል። ለመሆኑ ጣታችን ላይ የምናደርገው ግንባራችን ላይ የምናስረው ዘንባባ የምን ምልክት ነው? የደስታ መግለጫ ምልክት ነው። ይኸውም ጥንትነት አለው። አብርሃም ይስሐቅን፣ ይስሐቅም ያዕቆብን በወለደ ጊዜ ጆዲት ቶሎሆርኒስ የሚባለውን የእስራኤልን ሊያጠፋ የመጣ አላዊ ድል አድርጋ ባሸነፈች ጊዜ እንዲሁም እስራኤል ለአራት መቶ ሰላሳ ዘመን በግብፅ ሲገዙ ኖረው በሙሴ መሪነት በእግዚአብሔር ቸርነት በቅዱስ ሚካኤል ተራዳይነት ቀን በደመና ሌሊት በእሳት ብርሃን እየተመሩ ሀገራቸው በወጡ ጊዜ ንሴብሖ ለእግዚአብሔር ስቡሕ ዘተሰብሐ እያሉ ዘንባባ ይዘው እግዚአብሔርን አመስግነውታል። በዚያ ልማድ ጌታ ኢየሱስ ክርስቶስ ከቤተ ሳጌ ወደ ኢየሩሳሌም በመጣ አስራ ስድስቱ ምራት እየተራመደ በሚመጣበት በአህያ ተቀምጦ በሚመጣበት ጊዜ ሆሳዕና በአርያም ለወልደ ዳዊት ንጉሶቡ ለእስራኤል ውጡ እያሉ ዘንባባ ይዘው አመስግነው ተቀብለውታል። በዚህ መሰረት ቤተ ክርስቲያን ለዳዊት መድኃኒትነት መባል ይገባዋል ብለው አመስግነዋል ማለት ነው። ያሳይ ማለት ነው። በዚህም ምክንያት በሀገራችን በተለይ በትግራይ ክፍለ ሀገር በርዕሰ አድባራት ወገዳማት አክሱም ሲሆን ያ የጥንቱ ትውፊት እንደተጠበቀ ሆኖ ገና በዋዜማው ህጻናት የዘንባባ ዝንጣፊ ይዘው ያንን ተሸክመው ሜሮስ ኪሮስ የሚል ዜማ አላቸው። ያንን እያዜሙ ተሸክመው ወደ ቤተ ክርስቲያን በመውሰድ

ማለታቸውን አባ ስርዓት ገብሩ አስራ ስድስቱ ምዕራፍ እየሰገዱ ለሕዝብ እንደ ትርኢት እያሳዩ ያከብሩታል። ዛሬም ድረስ እንዴታ እየተነፍጣ መለከት ነጋሪት እየተነፍጣ ይህም በዓል ዳግማዊ አጼ ምኒልክ በዘመናቸው ከአክሱም አስመጥተውት በእርሳ አድባራት እንጦጦ መጻሐይ ማርያም በዚህ አይነት በቅድሙ አይነት በአክሱም አይነት ስርዓት ሲከበር ኖሯል። በመሀል በመሀል ከተማም በገነተ ጽጌ ቅዱስ ጊዮርጊስና በታእካ ነገስት በአታ ለማርያም ገዳም ያ ስርዓት እንደተጠበቀ ሆነ በአክሱም ስርዓት የአህያዋ ግልገል በቅሎዋ መጫኑ አቀረባ የቀረው የቀረ ሁሉ ስነ ስርዓት ይከናወናል። እስከዛ ድረስ በዚህ ሁኔታ ሆሳዕናን እናከብራለን። አባ አስራት ደስታ ገብሩን አመሰግናለሁ። በድጋሚ እንኳን ለብርሃነ ትንሳኤው አደረሰን እላለሁ። አዲስ አበባ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ሊቀ ዲያቆናት ለይኩን ገብረ ጊዜን እናመሰግናለን። ለዛሬ ያልነውን ልናበቃ ነው፣ እየቀረ አዎ፣ የቀረን እስከ ማጠቃለያ የሚያዳረሰን ይህ የጌታ መሳይት ትዝታ ነው። ግን አዲሱ አድራሻችንን መናገር አንዘንጋ ተባብለን ትክክል። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉልን። ለራዲዮ መጽሔት አዘጋጆች ብላችሁ ስልኩን 2022059942 የውስጥ መስመር 14 ትደውላላችሁ። ኢሜይል ለሚቀናችሁ ደግሞ ሆርን አት ቪኒውስ ዳት ካም ትጽፋላችሁ። ደብዳቤ ለአሜሪካ ድምጽ ራዲዮ አማርኛው አገልግሎት የራዲዮ መጽሔት አዘጋጆች 330 ኢንዲፔንደንስ አቬኒው ሳውዝ ዌስት ዋሽንግተን ዲሲ 2027 ላኩለን። ወደ ዜማው ስንመለስ የማሲንቆው መምህር ጌታ መሳይ አበበ ትዝታን ያንቆረቁርልናል። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በሱዳን ምዕራባዊ ዳርፉር ግዛት ያሉትን አምስት ክፍላት ሀገር አንድ ለማድረግ በተካሄደው ውሳኔ ህዝብ 98 ከመቶ መራጮች መቀላቀሉን አልደገፉም። የዳርፉር ሬፈረንደም ኮሚሽን ዋና ኃላፊ ኦማር አሊ ጃማ በትላንትና ዕለት እንደተናገሩት ከጠቅላላው የዳርፉር 3 ሚሊዮን 500 ሺህ ህዝብ 3.2 ሚሊዮን ያህሉ ድምፅ ሰጥቷል። ውሳኔ ህዝቡን የአረብ ሊግና የአፍሪካ ህብረትን ጨምሮ ዓለም አቀፍ ታዛቢዎችም ተከታትለውታል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ በጀርመን የኢንዱስትሪ ከተማ በሃኖቨር ከቻንስለር አንጌላ መርክል ጋር ተገናኝተው በስፋት ተነጋግረዋል። በኦባማ የሁለት ቀናት ጉብኝት ወቅት በሚካሄዱ ውይይቶች የብሪታንያ፣ የፈረንሳይ እና የኢጣሊያ አቻዎቻቸው ይሳተፋሉ ተብሏል። ፕሬዚደንት ኦባማና ቻንስለር መርክል ጋዜጣዊ መግለጫ በጋራ ከሰጡ በኋላ በዓለም ትልቁ ነው የተባለውን የሃኖቨር ኢንዱስትሪ ቴክኖሎጂ ንግድ ኤግዚቢሽን መርቀው ከፍተዋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ ዞትር ቅዳሜና እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሦስት ሰዓት ላይ በመድበኛው ስርጭት እንመለሳለን። ከአቀናባሪያችን ንጉሡ ታምሬ ጋር አስተናበርናችሁን የአዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣ ደህና ደሩ።